ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና መንግሥት የማኅበራዊ መገናኛ ዌብሳይቶችን ከዘጋ በኋላ ተጀምሯል። ማህበራዊ ሚዲያ ተዘግቶ ፈተና ማካሄድ ለምንድን ነው ሲባል፣ የማህበራዊ ሚዲያ አስተላላፊዎች ፈተናው ላይ ያልደረሱ ቅርበት ያላቸው ሰዎች ናቸው፣ ፈተናውን ሊያወጡ ይችላሉ። የማህበራዊ ሚዲያውን ሳይሆን መንግስት መከታተል የነበረበት መዝጋት ያለበት የራሱን ክፍተት መዝጋት ነበረበት። ዘገባውን ተከትሎ አቶ አበባው አያሌውን የሰማችሁት በአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት የኢትዮጵያ ስነ ጥበብና ታሪክ መምህር ናቸው። የሁለቱንም ዘገባዎች ዝርዝር በዕለቱ አብይ ርዕስ ይዘናል። ሌሎች በርከት ያሉ ወቅታዊ ዜና ዘገባዎችም ለሰዓት ተቀናብረዋል። አልሻባብ የሜርካ የወደብ ከተማን ያዘ። ከመቶ ሀምሳ በላይ ሰዎች የተገደሉበትን የሲቪል ብጥብጥ እንዳይመልስ ስጋት ያሳደረው ውጊያ እንዲቆም የደቡብ ሱዳን ፕሬዚደንት ሳልቫኪር ትዕዛዝ ሰጡ። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ያላትን የዲፕሎማሲያዊ ግንኙነት የመጨረሻ መስመር በጥሰች የሚሉ ዋና ዋና ዜናዎቻችን ናቸው። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ሰኞ ሐምሌ አራት ሁለት ስምንት አስተናጋጆች አሉላ ከበደና እኔም ሰሎሞን አባተ ከአቀናባሪያችን ብርሃን አይሉና ከስርጭት መሐንዲሱ ቫስኮ ቮላሪች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ የዕለቱን የዓለም ዜና እናሰማችሁ። የሶማሊያው የሽብር ቡድን አልሻባብ ሜርካ የምትባለውን ቁልፍ የወደብ ከተማ መያዙን ባለሥልጣናትና ነዋሪዎች አስታወቁ። ሜርካ ከዋና ከተማይቱ ሞቃዲሾ በስተደቡብ በአንድ መቶ ኪሎ ሜትሮች ርቀት ላይ የምትገኝ ወደብ ነች። የመንግሥቱና የአፍሪካ ኅብረት ጦሮች ተቆጣጥረዋት የነበረችውን ሜርካን ዛሬ ማለዳ ላይ ለቀው ሲወጡ፣ አልሻባብ ባይዶዋን ከተቀማ ወዲህ አቶት የነበረውን የባህር መውጫ በር አግኝቷል። በከባድ ሁኔታ የታጠቀ የአልሻባብ ጦር የከተማይቱን ዋና ዋና ኬላዎች መቆጣጠሩንና ታጣቂዎቹ በከተማይቱ አደባባዮች ላይ ባንዲራቸውን መስቀላቸውን የሜርካ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የአልሻባብ ተዋጊዎች ሜርካን መያዛቸውን የደቡብ ምዕራብ ሶማሌ ፌዴራል ክልል የጸጥታ ሚኒስትር አብዲፋታህ ኢብራሂም ጊሴ ከቪኦኤ ጋር ባደረጉት ቃለምልልስ አረጋግጠዋል። አልሻባብ ሜርካን ሲይዝ ካለፈው የካቲት ወዲህ ሁለተኛ ጊዜ መሆኑ ነው። የመንግስቱና የአፍሪካ ህብረት ወታደሮች ከተማይቱን የለቀቁበት ምክንያት ገና በግልጽ ባይታወቅም የአልሻባብ ተዋጊዎች ግን ከሞቃዲሾ በስተምዕራብ አርባ ኪሎሜትር ላይ የሚገኘውንና ቀድሞ ወህኒ ቤት የነበረ የላንታ ቡር ወታደራዊ መደብ ወርረው ለአጭር ጊዜ ተቆጣጥረው እንደነበረ ታውቋል። በሜርካ ጥቃት ወቅት ከመንግስት ቢያንስ ስምንት ከአልሻባብ ቢያንስ አምስት መገደላቸውን ባለስልጣናቱና ነዋሪዎቹ ተናግረዋል የቆሰሉ ስምንት የመንግስት ወታደሮች ወደ ሞቃዲሾ ሆስፒታል ተወስደዋል በሌላ በኩል ደግሞ ከ ከመቶ ሀምሳ በላይ ሰዎች የተገደሉበትና ደቡብ ሱዳንን ከዚህ ቀደም አያሌ ሺዎች ወዳለቁበት የሲቪል ብጥብጥ እንዳይመልሳት ስጋት ያሳደረው ውጊያ እንዲቆም የደቡብ ሱዳን ፕሬዚደንት ሳልቫ ኪር ትዕዛዝ ሰጥተዋል። ዝርዝራለን። በከተማይቱ የሚገኙት የጥበቃ ኬላዎች ቁጥር አስፈላጊና ልዩ ጥበቃ የሚሹ ተቋማትና መዋቅሮች ባሏቸው ብቻ እንዲገደብ የሚደነግገው አዋጅ የጦር አዛዦች ይሄን እውን መሆኑን እንዲያረጋግጡ ድንጋጌ ያዛል። የጠብ ማስቆሚያ አዋጅ በሚል በዛሬው ዕለት የወጣው ባለ ሁለት ገጽ ድንጋጌ አንጃ ለይተው ሲዋጉ የሰነበቱ ሁለቱ ወገኖች በአገሬው ሰዓት ከምሽቱ አስራ ሁለት ሰዓት አንስቶ ውጊያ እንዲያቆሙ የሚያዝ ነው። የሁለቱም ጎራ የጦር አዛዦች ተዋጊዎቻቸውን እንዲቆጣጠሩ የሲቪሎችን ሕይወት፣ ደህንነት ጥበቃ እንዲያረጋግጡና በወታደሮቻቸው ኢላማ የሚደረጉ የጎሳ ቡድኖች ካሉም ጥበቃ እንዲደረግላቸው ድንጋጌ ያዛል። ፕሬዝዳንታዊውን ትእዛዝ የኪር ታማኞችም ሆኑ የምክትላቸው የሪክ ማቻየር ኃይሎች ተግባራዊ ስለማድረግ ያለማድረጋቸው ለጊዜ የታወቀ ነገር የለም። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተፋላሚ ወንጃዎቻቸውን እንዲቆጣጠሩ ለደቡብ ሱዳን መሪዎች ጥሪ ካቀረበና በድርጅቱ ካምፖች ተጠልለው በሚገኙ ሲቪሎች ላይ የሚቃጣ ጥቃት በጦር ወንጀል ይፈረጃል ሲል ካስጠነቀቀ ጥቂት ሰዓታት በኋላም ውጊያው በዋና ከተማይቱ ጁባ ለአምስተኛ ቀን ቀጥሎ ብሏል። አስራ አምስት አባል ሀገሮች ያሉበት የመንግስታቱ ድርጅት የጸጥታው ምክር ቤት የወቅቱ ፕሬዚዳንት ጃፓን በኒውዮርክ የመንግስታቱ ድርጅት አምባሳደሯ ኮሮ በሾ ትላንት እሁድ ከቀጥሩ በኋላ ለአስቸኳይ ምክክር በተጠራውና ኒውዮርክ በሚገኘው ድርጅቱ ጽፈት ቤት ከሶስት ሰዓት እጣት በላይ በዘለቀ ስብሰባ ላይ ስለ ጁባው ቀውስ ተናግረዋል። አሁን ያለው ሁኔታ አፋጣኝ ትኩረት የሚሻ መሆኑን ገልጠው እስካሁን በታወቀው አንድ ቻይናዊ የሰላም አስከባሪ ሀይል አባልና በርካታ ሩዋንዳውያን የሰላም ጥበቃ ጓዳ አባላት መገደላቸውንም አምባሳደሩ ተናግረዋል። በሰሞኑ ውጊያዎች 276 ሰዎች መገደላቸውን አንድ በጁባ የሚገኝ የሬዲዮ ጣቢያ ሲዘግብ፣ የማቻር ቃል አቀባይ በበኩላቸው በውጊያው የተገደሉትን ሰዎች ቁጥር ወደ 150 ዝቅ አድርገው፣ ነገር ግን ሌሎች በርካቶች መቁሰላቸውን ገልጠዋል። በሌላ ዜና የተኩስ አቁማልተ ተገበረም ያለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በአስቸኳይ ጊዜ ሰራተኞቹ ውጪ በጁባ የአሜሪካ ኤምባሲ የሚያገለግሉ አባሎቹ በሙሉ ያችን ሀገር ለቀው እንዲወጡ አዘዋል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓውልም ውጊያውን የሚወገዝ ብለውታል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ያላትን ዲፕሎማሲያዊ ግንኙነት የመጨረሻ መገናኛ መስመር በጠሰች። ሰሜን ኮሪያ እርምጃውን የወሰደችው ዩናይትድ ስቴትስ ሰሜን ኮሪያ ውስጥ ይፈጸማል በምትለው የሰብዓዊ መብቶች ረገጣ ምክንያት በሀገሪቱ መሪ ኪም ጆንግ ኡን ላይ ለተጣለው ማዕቀብ እንደ አጸፋ መሆኑ ተገልጿል። ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት አማካይነት ከዋሽንግተን ጋር ትገናኝበት የነበረውን የመጨረሻውን መስመር ማቋረጧን ለአሜሪካ ዛሬ ማሳወቋን ፒዮንግያንግ አመልክታለች። ሰሜን ኮሪያ በምታራምደው የኒውክሊየር መርሃ ግብር ምክንያት ዩናይትድ ስቴትስ ቀደም ሲል በፒዮንግያንግ ላይ ጥላ በቆየቻቸው ማዕቀቦች ላይ ባለፈው ሳምንት በወሰደችው ተጨማሪ እርምጃ በኪም ጆንግ ኡንና በሌሎችም የሀገሪቱ ባለስልጣናት የተናጠል እግዶችን አሳልፋለች። ዩናይትድ ስቴትስ እና ደቡብ ኮሪያ የተራቀቀ የሚሳኤል መከላከያ ስርዓት ደቡብ ኮሪያ ውስጥ ለመትከል ማቀዳቸውን ይፋ በማድረጋቸው ሰሜን ኮሪያ በአካል እርምጃ እንደምትወስድ ዛሬ ማለዳ ላይ ዝታለች። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምሮን ከነገ በስቲያ አረቡ ስልጣናቸውን በፋ እንደሚያስረክቡ አስታወቁ። የእንግሊዝ የሀገር ውስጥ ጉዳይ ሚኒስትር ቴሬሳ ሜይ ጠቅላይ ሚኒስትር ካምሮንን ለመተካት ብቸኛ እጩ ሆነው ቀርበዋል። የቴሬሳ ሜይ ቀጣይ ጠቅላይ ሚኒስትር የመሆን ግምት ይበልጥ የተናከረው ተፎካካሪያቸው የነበሩት የሀገሪቱ የኤነርጂ ሚኒስትር አንድሪያ ሊድሰም ከውድድሩ መውጣታቸውን ካሳወቁ ወዲህ ነው። ሊድሰም ዛሬ ለጋዜጠኞች በሰጡት መግለጫ የሀገራችን ጥቅም በተሻለ ሁኔታ ሊጠበቅ የሚችለው ጠንካራ ጠንካራና ጥሩ ድጋፍ ያለው ጠቅላይ ሚኒስትር ፈጥኖ ከተሰየመ ነው ብለዋል። እንግሊዝ ከአውሮፓ ህብረት አባልነት እንድትወጣ ህዝቧ በሰጠው አብላጫ ድምጽ ከወሰነና ስልጣናቸውን እንደሚለቁም ጠቅላይ ሚኒስትር ዴቪድ ካምረን ካሳወቁ ወዲህ ባለፉት ዘጠኝ ሳምንታት ውስጥ የተካሄደው ፉክክር አብዝቶ ያልወደዱት እንደነበር የጠቆሙት አንድሪያ ሊድሰም አገራቸው ከህብረቱ ጋር የምትፋታበትን ሁኔታ ለመምራት ቴሬሳ ሜይ የተሻሉ ሰው እንደሆኑ ተናግረዋል። ሜይ ከተመረጡ ለእንግሊዝ ከማርጋሬት ታችር ወዲህ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆኖ ነው የሚቀርቡት። ሳምንቱን በሉዊዚያናና ሚኔሶታ ክፍላተ ግዛት በዩናይትድ ስቴትስ ሁለት ጥቁር አሜሪካውያን ወንዶች በፖሊሶች ጥይት የተገደሉባትና ተከትሎም ቴክሳስ ዳላስ የፖሊሶችን የጭካኔ አድራጎት እንቃወማለን በሚል በሰላማዊ መንገድ ሲካሄድ በነበረ ሰልፍ ላይ አምስት ፖሊሶች በአላሚ ጥይት የተገደሉባት ዩናይትድ ስቴትስ እነሆ ዛሬ አዲሱን የስራ ሳምንት ተያይዛለች። አምስቱን ፖሊሶች የገደለው ታጣቂ ማይካ ኤክሻቪየር ጆንሰን ዳላስ ላይ ከዚያም በላይ ጥፋት ሊያደርስ እቅድ ነበረው ብለዋል የዳላስ ፖሊሶች። የዳላስ ከተማ ፖሊስ አዛዥ ዴቪድ ብራውን ተጠርጣሪው ሌሎችም እቅዶች እንደነበሩት እናምናለን፣ ጥቁሮችን ለመቅጣት ተነስተዋልና ታላቅ እርምጃ ወስጄ ዋጋቸውን ልስጣቸው በሚል ኢላማ በሚል እኛን ኢላማ ያደረገ ሰው ነበር ብለዋል። በአሜሪካውያን መካከል መከባበር እንዲሰፍን ፕሬዚደንት ባራክ ኦባማ አሳስበዋል። ጉዳዩን እውነተኛ በሆነ የሰከነና በመከባበር ላይ በተመሰረተ መንገድ መያዝ ሕብረተሰባችንን ተጨባጭ ለውጥ ለማምጣት ማንቀሳቀስ ይጠቅማል ብለዋል ፕሬዚደንቱ። ፕሬዚደንት ኦባማ ነገ ማክሰኞ ወደ ዳላስ ከተማ ይጓዙና በ ኢላማ ተኳሹ ዣቪየር ጆንሰን ለተገደሉት ፖሊሶች በተዘጋጀ የጸሎትና መታሰቢያ ሥነ ሥርዓት ላይ ንግግር ያደርጋሉ። ክቡራትና ክቡራን አድማጮች የተከታተላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት የሰዓቱን የዓለም ዜና ነበር። የምሽቱ ስርጭታችን ታዲያ ይቀጥላል። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን በዓለም ዜናዎች የጀመረው የዕለቱ ስርጭታችን በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ክቡራትና ክቡራን አድማጮች ሰሞኑን ባለው የኢንተርኔት መዘጋት ምክንያት ወይም ደግሞ በዌብሳይቶች ዝግ መሆን ምክንያት ዝግጅቶቻችንን ኢትዮጵያ የምትገኙ አድማጮቻችን በኢንተርኔት ላታገኙ ትችላላችሁ። ለጥቂት ቀናት በሜትር ባንዶቻችንና በሳተላይት የምናስተላልፈው ስርጭት ግን ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማለን። የኢትዮጵያ የከፍተኛ ትምህርት ቤት መግቢያ ፈተና መንግስት የማህበራዊ መገናኛ ድረገጾችን ከዘጋ በኋላ ዛሬ ተጀምረዋል። እየተናፈሱ ያሉ ዥምብሮችን ለመክታት ሲባል የማህበራዊ ድረገጾችን እንዲዘጉ መወሰኑን ነው መንግስት የገለጠው። እርምጃው በተጠቃሚዎች ዘንድ ቅሬታ ፈጥሯል። አንዳንድ ተማሪዎች ግን በአዎንታዊ ጎኑ ተመልክተውታል፣ ይላል እስክንድር ፌው ከአዲስ አበባ ያጠራቅረው ዘገባ ጊዜ የተላለፈው የከፍተኛ ትምህርት መግቢያ ፈተና ነው ዛሬ የተጀመረው። መንግስት ለዚህ ፈተና ካደረጋቸው ድርጊቶች አንዱም ማህበራዊ ድረገጾችን መዝጋት መሆኑ ታይቷል። ፈተናው ሊጀመር ጥቂት ቀናት ሲቀሩት አንስቶ ፌስቡክ እና ቫይበርን የመሳሰሉ ማህበራዊ መገናኛዎች አለመስራታቸው የተጠቃሚዎች መነጋገሪያ ሆኖ ነው የቆየው። ለፈተናው ሲባል የማህበራዊ ድረገጾችን የመዝጋት እርምጃ መውሰዱን መንግስት ይፋ ያደረገ ገና በትናንትና እለት ነው። የከፍተኛ ትምህርት መግቢያ ፈተናው በተረጋጋ መልኩ እንዲካሄድ ና እየተናፈሱ ያሉ ዝንብሮችን ለመቅጣት ሲባል መንግስት የማህበራዊ ድረገጾችን እንዲዘጉ ወስኗል ይላል በመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የወጣው መግለጫ። ፈተና እስኪጠናቀቅ የሚቆየው ይሄው እርምጃ የተለያዩ የህብረተሰብ ክፍሎችን አስተያየት መነሻ ያደረገ መሆኑንም መግለጫው አመልክቷል። ይህ የመንግስት መግለጫ የወጣው ፈተናው በድጋሚ መውጣቱን የሚገልጹ መረጃዎች መሰራጨት በጀመሩ ማግስት ነው። የትምህርት ሚኒስቴር መረጃዎቹ የተሳሳቱ መሆናቸውን ገልጿል። የትናንቱ የመንግስት ኮሚኒኬሽን ጉዳዩ ጽሕፈት ቤት መግለጫም መረጃውን አሰራጩ ያላቸውን ወገኖች ኮንኗል። አንዳንድ ኃላፊነት የጎደላቸው አካላት እንደ ፌስቡክ ያሉ መገናኛዎችን በመጠቀም ተማሪው ተረጋግቶ እንዳይፈተን የሚያደርጉ መረጃዎችን እያሰራጩ ነው ብሏል። ፈተናው እንደተጠናቀቀ ማህበራዊ ድረገጾቹ የሚከፈቱ መሆኑንም አስታውቋል። መንግስት ለምንም ዓላማ ድረገጾችን መዝጋቱን በይፋ ሲናገር ያሁ የመጀመሪያው ነው። የማህበራዊ ድረገጾች አለመስራት ያማረራቸው በርካታ ተገልጋዮች ቅሬታቸውን ሲያንጸባርቁ ተስተውሏል። ምክንያቱም ሳያውቁም ነው እስከ ትናንት ድረስ የዘለቁት። ዛሬ ያነጋገርኳቸው አንዳንድ ተፈታኝ ተማሪዎች ግን በእርምጃው አውንታዊ ጎን ላይ ማተኮር መርጠዋል። የአቤት አለማየው ከነዚህ አንዱ ነው። ማለት ያው ተማሪዎች የውሸት ዘጋ የተባለ ፈተና ሰርቱ ተዳርሶ ተማሪዎች ከጠናታቸው እንዳይሸራከሉ የሚል ነው ዘጋ የተባለ ትክክል ነገር የሰሩ ይመስለኛል፣ ግን እውነት እያዘናጋ ነበረ። አዎ ያው መጀመሪያ ወጣ ምናምን ነገር ሲባል መቼስ ያጠናነውን ነገር ምናምን ያስረሳ አይነት ነገር ስሜት ይፈጥራል። ያው መንግስትያን ነገር እንትን ማለት ማሳወቁ ለብዙ ተማሪዎች ጠቅሟል ብዬ አስባል። እስራኤል ኃይሉ የተባለ ሌላ ተፈታኝም ተመሳሳይ አስተያየት አንጸባርቀ በአግባቡ ማጥናት አልቻሉም ነበር አብዛኛው ተማሪ ሊሆን ይችላል። ምክንያቱም እዚህ የወጣ ፈተና አለ። ሌላ ተማሪ ፈተናን እየሰራ ሌላ ለማጥናት ማለ ሆነ ኮንሰንትሬሽን ራሱ ነው። ስለዚህ ሶሻል ሚዲያዎች መገዛታቸው በተለይ ደግሞ በልፋቱ ጥሮ ብሮ ማግኘት በሚችል ለሚፈልግ ተማሪ ሰው ፈተና ሲራዘም የተለያየ አስተያየት ነበር የነበረው። ወይን አካባቢ ያሉ ተማሪዎች መራዘም ንደቅሰዎች ነበር በነበረው ሁኔታ ባለማጥናታቸው፣ አዲስ አበባ አካባቢ ቅሬታ ነው የነበረው አሁን ግን

ወደ ግሬታ የሚወስድ አይነት ሽንቁንትን ጊዜ ተራዘኑል እያል አስብ ዛሬ የተጀመረው የከፍተኛ ትምህርት መግቢያ ፈተና ከግንቦት ሀያ ሁለት እስከ ሀያ አምስት መሰጠት የነበረበት ነው። ፈተናው በተለያዩ ማህበራዊ ድረ ገጾች በመውጣቱ ግን እንዲቋረጥና ከሰኔ ሀያ ሰባት እስከ ሰላሳ እንዲሰጥ ተወሰነ። በፈተናው መውጣት ኃላፊነቱን የወሰዱና በኦሮሚያ በነበረው የተቃውሞ እንቅስቃሴ ምክንያት የክልሉ ተማሪዎች በበቂ ሁኔታ አለመዘጋጀታቸውን የገለጹ ወገኖች ግን አሁንም ተጨማሪ ጊዜ እንደሚያስፈልግ አሳሰቡ። አዲሱ የጊዜ ሰሌዳ ከረመዳን ወር በኋላ የሚመጣና በኢድ አልፈጥር በዓል ወቅት የሚውል መሆኑንም ተናገሩ። ትምህርት ሚኒስቴርም የጊዜ ሰሌዳውን ለሁለተኛ ጊዜ አራዘመ። የሰጠው ምክንያትም ከኢድ አልፈጥር በዓል ጋር ተገጣጥሟል በሚል ከኢትዮጵያ እስልምና ጉዳዮች ጽሕፈት ቤት ጥያቄ መጥቷል የሚል ነበር። እናም ለሁለት ጊዜ ተራዝሞ እነሆ ከዛሬ ሐምሌ አራት ቀን ጀምሮ እንዲሰጥ የግድ ሆኗል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬወት አዲስ አበባ። ክቡራትና ክቡራን አድማጮች ለእስክንድር የድምፅ ጥራት ይቅርታ እንጠይቃለን። ተከታዩም ዘገባ ከዚሁ ርዕስ ጋር ያቆየናል። የዚህ የኢትዮጵያ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና መሰጠት ከማህበራዊ ዌብሳይቶች መዘጋት ጋር መያያዙ እያነጋገረ ነው። በልዩ ልዩ ፖለቲካዊና ማህበራዊ ጉዳዮች ላይ ትንታኔ በመስጠት ከሚታወቁት በአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት የኢትዮጵያ ስነ ጥበብና ታሪክ መምህሩ አቶ አበባው አያሌው ጋር ሲሆን ግርማ አነጋግራቸዋለች። እንደ አገልግሎቱ ተጠቃሚ የሚገነዘቡትን እንዲያስረዱ ጠይቃቸዋለች። አንደኛ እንግዲህ መቼም ዘንድሮ ትልቅ ትልቅ ሀገራችን ደረጃ በጣም በጣም መጥፎ ክስተቶች የተከሰቱበት ነገር ነው። የመጀመሪያው ያን ያክል ህዝብ ተራበ። በምግብ ራሳችንን ችለናል ተባለ፣ ያ ሁሉ አልሆነም። በምግብ ራሱን የቻለ ሀገር ምግብ በተፈጥሮ ችግር የሚሆን ማጠራቀም ሳይችል ጎተራዎች ባዶ ሆነው መግዛት የሄደ መንግስት ነው። ሁለተኛው ደግሞ እንግዲህ ሲደረጉ ማናያቸው ነገሮች ከዚህ በፊት ተደርገው ማያውቁ የትውልድን እውቀት የትውልድን ቀጣይነት የሚያስቸግሩ ነገሮች እየተፈጠሩ ነው። አንደኛው እንግዲህ ከዚህ በፊትም ሰምተን ማናቀው ነገር የትኛው ነው? የአገር አቀፍ ፈተና ተሰርቆ ወይንም ተጭበርብሮ ወጥቶ በማህበራዊ ሚዲያዎች ተገለጸ። ይሄ ምንድን ነው የሚያሳየን? ብንል አንደኛ መንግስት ሚናውን እየተወጣ አይደለም። መንግስት የሚጫወተውን ሚና ትውልድን የመቅረጽ ሀገሪቱን የማስተዳደር ሚና እየተጫወተ አይደለም ብለን እንወስዳለን። ሁለተኛ ግን ትልቁ ነገር ምንድን ነው? በሀገራችን እንግዲህ አንድ የትምህርት ስርዓት ሲዘረጋ ከነ ግሳንግሱ ነው መዘርጋት ያለበት። አንድ ልጅ ከዚህ ተነስቶ እዚህ ድረስ ይደርሳል፣ ይሄን ተምሮ ይሄን ተምሮ ይሄን ተፈትኖ ተብሎ ወደፊት መንግስት ተልሞ ያስቀምጣል። ያን መንግስት የተለመውን ነገር ራሱ ማስቀጠል አቃተው። በዚህ ጊዜ ምንድን ነው ማሰብ ያለብን? መንግስት አንደኛ ስርዓተ ትምህርት ማለት የሀገር ህልውና ነው። አንድ ሀገር ልትቆመው የምትችለው በምታስተምረው በምታሰለጥነው ዜጋ ነው። አንድ ዜጋ ሲማር መጀመሪያ የሚማረው ለራሱ ብሎ ነው። በስርዓተ ትምህርቱ ይማራል፣ ያን እውቀት ይሸምታል። ከሸመተ በኋላ ራሱን ይጠቅማል። ራሱን እየጠቀመ ደግሞ መንግስትን ያገለግላል፣ አገርን ያገለግላል። ይሄ በአሁኑ ጊዜ የለም ማለት እንችላለን። አንደኛ እየተማርኩ ነው ወይ? ዜጋ ሁልጊዜም ይለፋል ራሱን ለመጥቀም። ያውም ትልልቅ ዜጎች አይደሉም፣ ጎልማሶች አይደሉም። እነዚህ ገና ወጣቶች ናቸው። ህልም እያዩ ያሉ ወጣቶች ናቸው። እነዚህ ህልም እያዩ ያሉ ወጣቶች ፈተናው ወጥጧል፣ ተባስቷል። ለምን ደከመ? ከተማ ያለው ለምን ያን ያክል ከቤተ መጽሐፍት ቤተ መጽሐፍት እየሄደ ከቦታ ቦታ እየሄደ በክፍለ ሀገር ያለውም በኩራዚስ እያጠና መብራት ማይደርስበት ሀገር ነው እኛ ሀገር ያለው ሁሉም ቦታ ያን ሁሉ ለፍቶ ፈተና ወጣ ማለት ምን አይነት ውርደት ነው? ይሄ በጣም የሚያሳፍር በጣም በጣም፣ አገር አለ ወይ መንግስት አለ ወይ የሚያሰኝ ደረጃ ያደረሰን ነገር ይሄ ነው እንግዲህ። እሱኛውን ደረጃ አልፎ አሁንም ሁለተኛ እንግዲህ ተሰረቀ ሲባል ቆይቶ አሁን ማህበራዊ ሚዲያ ተዘግቶ ፈተናው እየተሰጠ ነው። እና ማህበራዊ ሚዲያ መዘጋቱና ፈተናው መሰጠቱ ላይ ምን አስተያየት ነው ያለት? ማህበራዊ ሚዲያን መዝጋት ማለት አንደኛ መንግስት የራሱ ፍርሃት አለው ከፍተኛ ፍራት አለው። ያ ፍራት ከየት ነው የሚመነጨው? የመንግስት አካላት ናቸው። የሀገር አቀፍ ፈተናዎች ድርጅት የመንግስት አንድ ክንፍ ነው። ሁለተኛ ደግሞ ፈተናው ከዚህ በፊት ተሰርቋል ተብሎ ከወጣ በኋላ ልዩ ግብረ ሀይል ተቋቁመዋል ከተባለ ያም የመንግስት ክንፍ ነው። መንግስት ውስጥ ምናልባት በመንግስት ያልተደሰቱ የተወሰኑ ወገኖች አሉ። ምናልባት መንግስት ምን ለኪሳራ መዳረግ የሚፈልጉ ይሄ አንድ የሚያመላክት ነገር ነው። ሁለተኛ ደግሞ ማህበራዊ ሚዲያ ተዘግቶ ፈተና ማካሄድ ለምንድን ነው ሲባል፣ የማህበራዊ ሚዲያ አስተላላፊዎች ፈተናው ላይ ያልደረሱ ቅርበት ያላቸው ሰዎች ናቸው። ፈተናውን ሊያወጡ የሚችሉ የማህበራዊ ሚዲያውን ሳይሆን መንግስት መከታተል የነበረበት መዝጋት ያለበት የራሱን ክፍተት መዝጋት ነበረበት። የማህበራዊ ሚዲያም ይሁን ሌላው ሚዲያ የጽሁፍ ሚዲያውም ቢሆን በእጁ ነው። ይሄ ለማንም የማይመለስ ለማንም የማይታገስ መንግስት ነው። ይሄ ከዚህም በፊትም የታወቀ ነው። እጁ ረዥም የሆነ መንግስት ነው። ሁለተኛ ደግሞ ኃላፊነት የማይሰማው መንግስት ነው። ቢያውቁበት ኖሮ ማህበራዊ ሚዲያ ለራሱ ትልቅ ጠቀሜታ ይኖረው ነበረው። ህዝቡ አልፎ ሂዷል። እያንዳንዱ ዜጋ አልፎ ሂዷል። መንግስት ግን ኋላ ቀርቷል። ማህበራዊ ሚዲያን እንደ ጠላትን የሚቆጥር ነው። ማህበራዊ ሚዲያ ለብዙ ዜጎች፣ ለብዙ ነገር፣ ለእያንዳንዱ የሚጠቅሙ ነገሮች ናቸው። ለትምህርትም ይሁን ለንግድም ይሁን ለምንም የሚጠቀምባቸው ናቸው። ማንኛውም ኢትዮጵያ መንግስት እነዚህን ይጠቀምባቸዋሉ። አይጠቀምም። ይሄ መንግስት የቀረው ያኔ ምናልባት ሶቪየት ህብረት በፈራረሰችበትና የኢትዮጵያ መንግስት ሊዝም አቋም በናወጠበት፣ የቅይጥ ኢኮኖሚ በታወጀበት ጊዜ ያኔ የቆመና ህልሙም ያው ሁለተኛ ደግሞ ሀሳቡም ያው፣ አላማውም ያው፣ ግቡም ያው የሆነ አንድና አንድ ሆኖ በዛው የቆመ ነው እንጂ ዘመኑ የሚፈጥራቸውን ነገሮች ለሀገሪቱ እንጠቀም ለራሱም እንጠቀም ዜጋውም ይጠቀም ብሎ የሚያስብ አይደለም። እና ማህበራዊ ሚዲያ ቢዘጋ ምንም ደንታ የሌለው ማህበራዊ ሚዲያን ደግሞ ለመዝጋት አይ ይህን ፈቅጃለሁና ይሄ ይሄ ሊፈጠር ይችላል ብሎ ሊያስብ የሚያይችል ኃላፊነት የሚሰማው ነው ብዬ አላስብም። የመጽሔቱ የትንታኔ ርዕስ ይቀጥላል። አድማጮች ሳምንቱንም በሦስት ከተሞች የሰዎች ህይወት በጠፋባቸው ሁከቶች ታምሳ የከረመችው የዩናይት ስቴትስ ምን ማድረግ እንደሚገባት በማጤን ላይ ትገኛለች። ነገ ማክሰኞ ፕሬዚዳንት ባራክ ኦባማ አምስት ፖሊሶች በተገደሉባት በቴክሳሷ የዳላስ ከተማ በሚካሄድ የጸሎት ስነ ስርዓት ላይ ንግግር ያሰማሉ። የአሜሪካ ድምፁ ፈርን ሮቢንሰን ያጠናቀረውን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። ሳምንቱን በሉዊዚያና እና ሚኒሶታ ክፍላተ ሀገሯ ሁለት ጥቁር አሜሪካውያን ወንዶች በፖሊሶች ጥይት የተገደሉባት እና በኋላም ቴክሳስ ዳላስ የፖሊሶችን የጭካኔ አድራጎት ተግባር እንቃወማለን በሚል በሰላማዊ መንገድ ሲካሄድ በነበረ ሰልፍ ላይ አምስት ፖሊሶች በጥይት የተገደሉባት ዩናይትድ ስቴትስ እነሆ ዛሬ አዲስ የስራ ሳምንት ተያይዛለች። አምስቱም ፖሊሶች የገደለው ታጣቂ ማይካ ኤክሳቪየር ጆንሰን ዳላስ ላይ ከዚያም በላይ ጥፋት ሊያደርስ እቅድ ነበረው ይላሉ የከተማይቱ ፖሊሶች። የከተማዋ የፖሊስ አዛዥ ዴቪድ ብራውን ተጠርጣሪው ሌሎችም እቅዶች እንደነበሩት ነው የምናምነው ብለዋል። ጥቁሮችን ለመቅጣት ተነስተዋልና ይህን ታላቅ እርምጃ ወስጄ ዋጋቸውን ልስጣቸው በሚል እኛን ኢላማ ያደረገ ሰው ነበር ብለዋል። ዳሩ ግን የከተማዋ ፖሊሶች ጆንሰን ባደፈጠበት ቦታ በሮቦት የሚታዘዝ ቦምብ ልከውበት ያን እቅዱን አከሸፉ። የዳላስ የፖሊስ አዛዥ ብራውን ለሲኤንኤን ቴሌቪዥን በሰጡት ቃል በሮቦቱ ተጠቅመን ጆንሰንን ለመግደል ያደረግነው ውሳኔ የብዙዎችን ሕይወት ልናተርፍ ችለናል ብለን እናምናለን ብለዋል። የማይካ ኤክሳቪየር ጆንሰን መኖሪያ ቤት ሲፈተሽ የቦምብ መስሪያ ቁሳቁስና የተዘበራረቀ ጽሁፍ ያሰፈረበት ማስታወሻ እንደተገኘም ተናግረዋል። የተገኘው ቁሳቁስ በመላ ከተማችንና በሰሜን ቴክሳስ አካባቢ ብዙ ጉዳት ለማድረስ የሚበቃ ብዛት ያለው ነበር ብለዋል የፖሊስ አዛዡ። የዩናይትድ ስቴትስ ሕግ አስከባሪ ባለስልጣናት እንዳሉት ይህ ሰው የወንጀል ተግባር ታሪክ አልተገኘበትም። የዩናይትድ ስቴትስ የጦር ሰራዊት ጆንሰን እንደ ኤሮፓውያን አቆጣጠር ከሁለት ሺ አስራ ሶስት ህዳር ወር እስከ ሁለት ሺ አስራ አራት ሐምሌ አፍጋኒስታን ዘምቶ እንደነበረ አስታውቀዋል። ከአፍጋኒስታን የተመለሰውም ወሲባዊ ወከባ አድርሷል፣ የባለሙያ የምክር አገልግሎት ያስፈልገዋል ተብሎ በአንድ ባልደረባው ወታደር ከተከሰሰ በኋላ እንደሆነም ታውቋል። ብዙዎች እንደሚያምኑት ጥቁር አሜሪካዊው ጆንሰን ሐሙስ ምሽት ላይ ከዳላስ ፖሊሶች ጋር ለመታኮስ ያነሳሳው ከዚያ ቀደም ብሎ በሉዊዚያና እና በሚኒሶታ ሁለት ጥቁር አሜሪካውያን በፖሊስ መገደላቸው ነው። ይህ በዚህ እንዳለ ፕሬዚደንት ባራክ ኦባማ አሜሪካውያን ዘንድ መከባበር እንዲሰፍን ተማጽኗቸውን አቅርበዋል። ችግሩን በእውነተኛ በሰከነና በመከባበር ላይ በተመሰረተ መንገድ መመልከት ሕብረተሰባችን ተጨባጭ ለውጥ እንዲያመጣ ለማንቀሳቀስ ይጠቅማል። ዓላማችንም ይኸው ነው ብለዋል። ፕሬዝደንቱ በመላዋ ዩናይትድ ስቴትስ ብላክ ላይቭስ ማተር የጥቁሮች ህይወት ይከበር በተባለ እንቅስቃሴ የተደራጁትና መሰል ተቃዋሚ ሰልፈኞችንና የፖሊስ ድርጅቶችን በተመለከተ ተሟጽኗቸው ፕሬዝደንቱ የእኔ ፍላጎት ሁሉም ወገን እርስ በርስ እንዲደማመጥ ነው ብለዋል። የወንጀል አያያዝና የፍትህ ስርዓቱ ፍትሀዊ አይደለም ራሱ የሚል ብሶት ያለው ማንም ሰው ፖሊሶች ላይ ጥቃት ሲፈጽም የሚጎዳው ያንኑ አላማ ነው ሲሉም አሳስበዋል። ፕሬዚዳንቱ ነገ ማክሰኞ ወደ ዳላስ ከተማ ይጓዙና ለተገደሉት ፖሊሶች በተዘጋጀ የጸሎትና የመታሰቢያ ስነ ስርዓት ላይ ንግግር ያደርጋሉ። ቀደም ብሎ ፕሬዚዳንቱ በኔቶ ማለት ሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች መሪዎች ጉባኤ ላይ በተገኙበት በፖላንድ ዋርሶ ባደረጉት ጋዜጣዊ ጉባኤ በሳምንቱ የደረሱት ሰቅጣጭ ጥቃቶች አሜሪካ አንዳንዶች እንደሚሉት የተከፋፈለች መሆኗን የሚያሳይ አይደለም ብለዋል። demented individual who carried out those attacks in Dallas, he's no more representative of African Americans than the shooter in Charleston was ባለፈው አመት ቻርልስተን፣ ደቡብ ካሮላይና ቤተክርስቲያን ውስጥ ተኩስ የከፈተው ግለሰብ ነጭ አሜሪካውያንን እንደማይወክል ወይም ደግሞ ኦርላንዶና ሳን በርናርዲኖ ውስጥ ጥቃት ያደረሱት ሰዎች ሙስሊም አሜሪካውያንን እንደማይወክሉ ሁሉ አእምሮ የተቃወሰ ግለሰብ ዳላስ ውስጥ ያደረሰው ጥቃትም ጥቁር አሜሪካውያንን አይወክልም። እኛ እነሱን አይደለንም፣ አይወክሉንም። በሳምንቱ በደረሱት ግድያዎች ጥቁሮችም ነጮችም አሜሪካውያን ተቆጥተዋል። አሜሪካውያን በዳላስ በፖሊሶቹና በሉዊዚያናና ሚኒሶታ በሲቪሎች ላይ በተፈጸመው ግድያ እንዳዘኑ እየተናገሩ ነው። የጥቁሮችም ሕይወት ይከበር የሚለው እንቅስቃሴ አባላት ስለሆንን ጸረ ፖሊስ ነን ማለት አይደለም። የፖሊሶችን የጭካኔ አድራጎት መቃወም ማለት በዚህ የተነሳ ተጨማሪ ሕይወት ይጥፋ ማለትም አይደለም። በጉዳዩ ዙሪያ ከአብዛኛው ለየት ያለ አስተያየት የሚያሰሙ አንዳንድ ወገኖች አልጠፉም። ዳላስ ውስጥ ከሚገኝ ሁዌ ኒውተን ክለብ የተባለ መጠሪያ ስሙን ብላክ ፓንተር ከሚሰኘው ፓርቲ የወሰደ ቡድን እንቅስቃሴ አባላት የዳላሱ አጥቂ ብሶት ይገባናል ይላሉ። መቼም አወግዘዋለሁ ልል አልችልም፣ ግን ለምን እንዳደረገው ይገባኛል። ያን እንክት አድርጌ ልነግርህ እችላለሁ። ሰው አይገደል ጥቁር ብቻ ሳይሆን ማናቸውም ድሃ በመላዋ ዩናይትድ ስቴትስ ውስጥ መግደል ይቁም ብሎ ነው። የሚያሳዝነው አሉ ዳላስ ውስጥ የተገፉ ዜጎችን ስቃይ ትኩረት ሊያስገኝ የቻለው አንድ ግለሰብ መትረየስ እስከሚተኩስ ተጠብቆ መሆኑ ነው። ፕሬዝደንት ባራክ ኦባማና አስተዳደራቸው ስልጣን ከመልቀቃቸው አስቀድሞ እሳቸውን የሚተኳቸውም ጭምር በተለይ በዚህ በፖሊሶች የጭካኔ ተግባር ጉዳይ እኛ የፖሊሶች ሽብርተኝነት ነው የምንለው፣ ሁኔታውን ተረድተው አንድ ነገር ማድረግ ይኖርባቸዋል። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሁለቱ ፓርቲዎች ታሳቢ እጩዎችም አስተያየቶቻቸውን ሰጥተውበታል። የዲሞክራቲክ ፓርቲው ታሳቢ እጩ ሂላሪ ክሊንተን ፊላዴልፊያ ከተማ በሚገኝ የጥቁሮች ቤተ ክርስቲያን ባሰሙት ንግግር የፖሊሶችን ስም ማራከስ አይገባም ብለዋል። እነዚያ ፖሊሶች ምን ሲያደርጉ እንደሞቱ እናስታውስ። ሰላማዊ ሰልፈኞችን ሲጠብቁ ነው። የዜጎቻቸውን የተቃውሞ ሰልፍ የማድረግ መብት ሲያስከብሩ ነበር። ሪፑብሊካኑ ታሳቢ ፕሬዝደንታዊ እጩ ዶናልድ ትራምፕ በበኩላቸው በፌስቡክ በወጣ ቪዲዮ የሚከተለውን አስተያየት ሰጥተዋል። ፖሊሶቻችን ላይ የሚፈጸም አረመናዊ ጥቃት በሀገራችን እንዲሁም በቤተሰባችን ላይ የተፈጸመ ጥቃት ነው። ከሕግ አስከባሪዎቻችን ጋር በአንድነት መቆም አለብን። በፖሊሶቹ ላይ የተፈጸመው ግድያ የመላ ሀገራችንን መንፈስ አናውጧል ብለዋል ዶናልድ ትራምፕ። ይህ በዚህ እንዳለ ቴክሳስ፣ ዳላስ ውስጥ ፖሊሶቹን የገደለው የሀያ አምስት አመቱ የቀድሞ የአሜሪካ ጦር ሰራዊት አባል ዣቬር ጆንሰን ወላጆች ልጃችን ከሰራዊቱ ከተሸኘ በኋላ ነው የተቀየረው ማለታቸው ዛሬ ከቀትር በኋላ ላይ ተዘግቧል። በስድስት ዓመት የአገልግሎት ዘመኑ ወደ አፍጋኒስታን ዘምቶ ሰባት ወር ያገለገለው ሚካ ጆንሰን እናት ዴልፋይን ጆንሰን ተጫዋችና ደስተኛ የነበረው ልጃቸው ከጦሩ ከተሰናበተ በኋላ ብቸኝነትን መርጦ ራሱን አግልሎ መጀመሩን ገልጸዋል። ክቡራትና ክቡራን አድማጮች በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ሐምሌ 4 2008 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። አዲስ አበባ ላይ ሁለተኛውን አጋማሽ ስርጭት ጀመርን። የሳምንቱ የስፖርት ዘገባዎች በሰሎሞን ክፍሌ እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳስ ፖርቱጋል በታሪክ ለመጀመሪያ ጊዜ የአውሮፓን ዋንጫ አነሳች። ታሸንፋለች ተብሎ ትልቅ ግምት የተሰጣት አስተናጋጅ ፈረንሳይ ተረታች። በሜዳ ቴኒስ እንግሊዛዊው አንዲ ሙሬና አሜሪካዊቷ ሴሬና ዊልያምስ በዊምብልደን ውድድር አሸነፉ። በአትሌቲክስ በአምስትና አስር ሺህ የሪዮ ኦሊምፒክ የሚሳተፉ የኢትዮጵያ አትሌቶች ማንነት ተገለጸ። የሚሉትን ይዘናል አብራችሁን ቆዩ። ብዙ ሚሊዮን የዓለም ሕዝብ በቀጥታ ሲተላለፍ በቴሌቪዥን የተከታተለውንና ትልቁን የ2016 የአውሮፓ ዋንጫ ፍጻሜ ዜና አላስቀድም። ፖርቱጋል አስተናጋጇን ፈረንሳይ አንድ ለዜሮ አሸንፋ ዋንጫ የወሰደችው በሃያምስተኛው ደቂቃ ላይ ተጎድቶ እንባውን እየረጨ የወጣውን ኮከብ አጥቂውንና አምበሉን ክሪስቲያኖ ሮናልዶን ማጣቷን ተቋቁማ ነው። የሪያል ማድሪዱ አጥቂ ሮናልዶ ከፓሪሱ ስታድ ደ ፍራንስ ስታዲየም በሸክም የወጣው ስምንተኛው ደቂቃ ላይ ከፈረንሳዩ ዲሚትሪ ፓዬ ጋር ተጋጅቶ ጉልበቱ ላይ ጉዳት በመድረሱ ነው። ያ ከሆነ በኋላ ለተጨማሪ አስራ ሰባት ደቂቃዎች ህመሙን ተቋቁሞ እያነከሰ ሲጫወት ከቆየ በኋላ በመጨረሻ አልቻለም ወጣ። ብዙዎች ፖርቱጋል አበቃላት ሲሉ ተነበዩ። ፈረንሳይ ግን እድሉን ሳትጠቀምበት አለፋት። እርግጥ ተቀይሮ የገባው አንድሬ ፒየር ጂኛክ ጎል ስር ተጠምዞ ከጠም የመታት ኳስ ማዕዘኑን ገሽታ ባትመለስ ኖሮ ፈረንሳይ ታሸንፍ የነበረ ቢሆንም መቶ ስምንተኛው ደቂቃ ላይ የፖርቱጋሉ ራፋኤል ጉሬሮ የመታት የቅጣት ምትም የጎሉን አግዳሚ አግኝታ ወጣች። ከሴኮንዶች በኋላ ኤደር ከሀያ አምስት ጫማ ርቀት ላይ በጣም አክርሮና መሬት አሲዞ የመታት ኳስ በረኛውን ሂጎ ሎሪስን አልፋ መረቡን አገኘች። የፖርቱጋል ደጋፊዎች ስታዲየሙን በሆታ ቀለጡት። ክርስቲያኖ ሮናልዶ ከስታዲየሙ ውጪ ሕክምና ተደርጎለት ከተመለሰ በኋላ ዋንጫውን ተረከበ። ቲሙ ከደስታው ብዛትና ታሪኩን በአእምሮ ቀርጾ ለማቆየት ሲል እስከ ሌሊቱ ስምንት ሰዓት በፓሪስ አቆጣጠር ከስታዲየሙ ሜዳ ላይ ሳይነሳ ቆይቷል። ተጫዋቾቹ በመጨረሻው ደክሟቸው ወደ መልበሻ ክፍል ሲያመሩም እየዘመሩና እየጨፈሩ ነበር። ሊደሰቱ ይገባል አዲሶቹ የአውሮፓ ሻምፒዮኖች። በመስክ ቴኒስ እንግሊዛዊው አንዲ ሙሬ ነው። በዊምብልደን ነጠላ ግጥሚያ ፍጻሜውን አሸንፎ ዋንጫውን ለሁለተኛ ጊዜ ወሰደው። የ29 ዓመቱ አንዲ ሙሬ ካናዳዊውን ሚሎስ ራውሚችን 6476737672 በሆነ ውጤት ረትቶ የ2013ቱን ዓመተ ምህረት ታሪክ ደግሟል። አንዲ ሙሬ በዊምብልደን ነጠላ ግጥሚያ በተደጋጋሚ ሲያሸንፍ ፍሬድ ፔሪ እንደ አውሮፓውያን ዘመና ዘመን አቆጣጠር በ1935 ድል ከተቀዳጀ በኋላ የመጀመሪያው እንግሊዛዊ ሆኗል። በቅዳሜው የሴቶች ፍጻሜ አሸናፊዋ ደግሞ አሜሪካዊቷ የመስክ ቴኒስ ኮከብ ተጫዋች ሴሬና ዊሊያምስ ሆናለች። ሴሬና የዊምብልደን ሻምፒዮና ስትሆን ለሰባተኛ ጊዜ ነው። በዚህም የከዚህ ቀደሟን ጀርመናዊት ስቴፊ ግራፍን ሬኮርድ ተስተካክላለች። ሰሬና ዊሊያምስ በዓለም ደረጃው አንደኛ ሲሆን በአራተኛ ደረጃ ላይ የምትገኘዋን ጀርመናዊት አንጀሊክ ከርበርን ያሸነፈቻት ሰባት አምስት ስድስት ሶስት በሆነ ውጤት ነው። ሶስት ሚሊዮን ገደማ ዶላር ሽልማት ወስዳለች። ሰሬና በነጠላው ግጥሚያ ብቻም ሳይሆን በጥንዱም ከእህቷ ከቪነስ ዊሊያምስ ጋር ሆና በማሸነፍ ዋንጫና የገንዘብ ሽልማት አግኝተዋል። ይህን በዚሁ ላብቃና ለአትሌቲክሱ ስፖርት ዜና ወደ አዲስ አበባው ዘጋቢያችን ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የዓለማችን ሁሉ አቀፍ የስፖርት ድግስ ሰላሳ አንደኛው የሪዮ ኦሎምፒያድ ከሀያ አራት ቀናት በኋላ ሐምሌ ሀያ ዘጠኝ ቀን ይጀመራል፣ ለአስራ ስድስት ቀናት ይቆያል። ኢትዮጵያ በኦሎምፒክ ተሳትፏ ታሪካዊና በማይረሱ ድሎቿ ትታወቃለች። የሪዮ ኦሎምፒክ ተሳታፊ አትሌቶቿንም እያዘጋጀች ትገኛለች። የአምስትና አስር ሺህ ሜትር በሁለቱም ጾታ የሚወዳደሩ बकरबु बहुत अंधेरे क्षेत्र में आधारित जगह है जिसमें नामामूह आसमां करक तमरजिनाओं कहानी से तबादला करते समर्थन। जहां दूसरी नस्ल सीमेंट वाली नस्ल टाइम सुपर इल्जेम गांधु चेशब रात्रि तो चुओक्ताएं बिरादरी ना आमरारत आसमां के अन्य पत्तलों आज सरमारारया सत्तान।

አትሌት ሙክታር ከቢር፣ አትሌት ደጀን ገብረ መስቀልና አትሌት ሀጎስ ገብረ ሕይወት ሲመረጡ አትሌት አባዲን ባ በተጠባባቂነት ተይዟል። በሴቶች ተመሳሳይ ርቀት አትሌት አልማዝ አያና፣ አትሌት ሰንበረ ተፈሪና አትሌት አባብሌ ሻነ ተመርጠዋል። አትሌት ጥሩ ነሽ ዲባባ በተጠባባቂነት ተይዛለች። በወንዶች አስር ሺ ሜትር አትሌት ገረም ደመላሽ፣ አትሌት ታምራት ቶላና አትሌት አባዱ እምባዬ የተመረጡ ሲሆን አትሌት ኢብራሂም ዘይላን ተጠባባቂ ነው። በሴቶች ተመሳሳይ ርቀት አስር ሺህ ሜትር አትሌት አልማዝ አያና፣ አትሌት ገለቴ ዱርቃና አትሌት ጥሩ ነሽ ዲባባ ለተወዳዳሪነት ተመርጠዋል። አትሌት ነጻነት ግቤታ በተጠባባቂነት ለያዟን አሰልጣኝ ሁሴን አክለው ገልጸውልኛል። በሌሎችም ማለትም ከሶስት ሺህ ሜትር መሰናክል እስከ ስምንት መቶ ሜትር የሪዮ ኦሎምፒክ ተመራጭ አትሌቶችን ስም ዝርዝራቸውን የኢትዮጵያ አትሌቲክስ ፌዴሬሽን ሰሞኑን ይፋ ያደርጋል ተብሎ ይጠበቃል። የሆነ በላይ በኩል ያለው ሰለሞን አመሰግናለሁ። አመሰግናለሁ። ገዛኸኝ ጽዮም መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰለሞን ክፍሌንና ተባባሪውን ገዛሃኝ ጽዮን መስቀልን እናመሰግናለን። አድማጮች የስፖርት ዘገባዎቻችን ዛሬ በርከት ያሉ ናቸው። በሰሜን አሜሪካ ኢትዮጵያውያን ባህልና የስፖርት ፌዴሬሽን የሰላሳ ሶስተኛውን ዓመታዊ በዓሉን በካናዳ ቶሮንቶ አካሂዷል። ባለፈው ሳምንት እሁድ የተጀመረው ይህ የእግር ኳስ ውድድር በሰባተኛ ቀኑ ከትላንት ወዲያ ቅዳሜ ተጠናቋል። ባልደረባችን አዲሱ አበበ ከካናዳ ቶሮንቶ በዝግጅቱ ላይ ተገኝቶ ሳምንቱን ሙሉ መረጃዎች ሲያደርሰን ሰንብተዋል። ስለ ፕሮግራሙ መዝጊያም ተከታዩን አቀናብረዋል። ያሰብኩትና እየሆነ ያለው በጣም ይለያያል። እርግጥ ነው ተጫዋቾቹ ለመሸናነፍ የሚያደርጉት ትግል በጣም የሚያስደስት ነው። እንዲህ ያለ ፉክክር ማየት ቀላል አይደለም። መጨረሻ ላይ ብርቱ ልህና ፉክክር የታየበት ጨዋታ አሳይተውናል። ያው ማሸነፍ መሸነፍ በመኖሩ ለዋንጫ የቀረቡት ሁለቱ መለየት ነበረባቸው። የዚህ በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን አመታዊ በዓል ፍጻሜ ሁሌም የፍጻሜው ጨዋታ ነው እና ለዚህ የፍጻሜ ጨዋታ የተወዳደረውና የዘንድሮውን ሰላሳ ሶስተኛ ዓመታዊ ውድድር ዋንጫ ባለቤት የሆነው የሎስ አንጀለሱ ቡድን አሰልጣኝ መንግስቱ ሁሴን ነው። ቀደም ሲል የተደመጠው መንግስቱ ሁሴን ቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ብቻ አይደለም፣ በቡድን ደረጃም የቡና ቡድን ተጫዋች እንደነበር ይታወሳል። ይሄ ቡድን እንደ አውሮፓ አቆጣጠር በ2010 ያገኘውን ዋንጫ እንደገና ከስድስት 6 አመት በኋላ መልሶ መውሰዱ ነው። ለተዘዋዋሪ ተብሎ ወይም ተዘዋዋሪ ዋንጫ የሚባለውንም ዘንድሮ የሎስ አንጀለስ ስታር ቡድን አግኝቷል። የብዙ ተመልካቾች ግምት የቨርጂኒያ ቡድን አሸናፊ ይሆናል ነበረ። ከሰሞኑ እንቅስቃሴ አንጻር የኤልኤ ስታር ግን በቅዳሜ ግጥሚያው የጨዋታ ብልጫ አሳይቶ ነው በብዙ ግብ ያሸነፈው። በነገራችን ላይ የሎስ አንጀለስ ስታር ቡድን ቀደም ሲል ከመስራቾቹ አንዱ የሆነው የቀድሞ የብሔራዊ ቡድን ተጫዋች ፍስሃ ወልዳማኔል ነው። ፍስሃ ወልዳማኔል ይህንን ቡድን ከመጀመሪያው ጀምሮ ማሰልጠን ብቻ ሳይሆን ወጣቶችን አሰባስቦ በትልቅ ደረጃ የአንደኛ ዲቪዥን ተሰላፊዎች እንዲሆኑ ያደረጋቸው ነው እና ቀድሞ አንተ ያሳደግካቸው ወጣቶች ምንም እንኳን የዘንድሮቹን እነዚህን ባታውቃቸውም ምን አስተያየት አለ ስለ ሎስ አንጀለስ ቡድን ስታር ብዬ ጥይቄው ነበረ። ፍሰሀ የሚከተለውን ገልጾልኛል። በዛ ምክንያት አልነበርኩም። ሆነ ስድስት ወር ያህል፣ አምስት ወር ተኩል ያህል ኢትዮጵያ ስለነበርኩ አላየሁም መዘጋጀታቸውን። አንዳንድ ተጫዋቾቹን፣ አብዛኞቹን አውቃቸዋለሁ። በዚህ ሜዳው ስለምንቀመጥ በኮርኔቲንግ ኮሚቴ ውስጥ ጥሩ ጥሩ ተጫዋቾች የሆኑትን አውቃቸዋለሁ። በአሁኑ ጊዜ ደግሞ የአዲሱ ተጫዋች ባሽ የሚባል የኳሱን አሁን የያዘው ولكن هناك أن يدخلوا على المدرسة، ولكن هناك الكثير من الناس يحاولون أن يدخلوا على المدرسة، ولكن أن يدخلوا هناك ለመቼም እንደገለጽኩት ታዲያ ፍስሀ ወልዳ ማለት ነው። እነዚህን ተጫዋቾች ለዚህ ደረጃ ያበቃቸው ዳኝነት ላይ ቀልድ አላውቅም። ጨዋታ ውስጥ ፍጹም ሌላ ሰው ነኝ የምትለው አልቤትር ትራስ ገብረ ዮሐንስ ነበረች። የቅዳሜውን የሻምፒዮና ውድድር የዳኘችው አልከበደኝም ብላኛለች። መዳኘቱ ከባድ አይደለም ግን በመሀል ችግር ነበረ። ግን ያው በሰላም ተፈጽሟል። የሁለተኛ ዲቪዚዮን ተወዳዳሪዎችም ለዋንጫ ያደረጉት ግጥሚያ ድንቅ ፉክክር ታይቶበታል። የሜሪላንዱና የቅዱስ ሚካኤል ቡድኖች ያደረጉት ፍክክር በተለመደበላቸው ጊዜ ባለመሸነፋቸው በፍጹም ቅጣት ምት ነው የተለያዩት። ቅዱስ ሚካኤል የዋንጫ ባለቤት ሆኗል። በነገራችን ላይ ሁለቱም ቡድኖች ታዲያ ወደ አንደኛ ዲቪዚዮን አልፈዋል። ከዚህ ቀደም እንደገለጽኩት ከሌሎች ጋርም ያደረግኩትን ውይይት ከኳሱ ጋር በተጓዳኝ በተካሄዱ እንቅስቃሴዎች ላይ ተገኝቼ ያነጋገርኳቸውን እንግዶች በሌላ ዝግጅት ለማቅረብ እንሞክራለን። የዘንድሮው ሰላሳ ሶስተኛ አመታዊ በዓል ግን ከሞላ ጎደል በስኬት ተከናውኗል ማለት ይቻላል። እርግጥ ነው፣ ቅንጅት የጎደለበት መናበብና ተወያይቶ ተመካክሮ መስራት የሌለበት ሁኔታ አልታይም አይባልም። ያ ብቻ አይደለም፣ ከህዝብ የቀረበ ቅሬታ በመስተንግዶና በተለይም ወደ ሜዳ ለመግባት የነበረው ክፍያ ጥቂት የማይባሉ ታዳሚዎችን ቅር አሰኝቷል። ይህ ሁሉ የፌዴሬሽኑን አመራርና የዘንድሮውን በዓል አዘጋጅ ኮሚቴ ኃላፊዎች የሚጠይቅ መልስ ማብራሪያ የሚሰጥበት ወይም ሊሰጥበት የሚገባ ነውእና ወደፊት እንነጋገርበታለን። ለአሁኑ የከርሞ ሰው ይበለን በማለት ዝግጅቴን ላብቃ። ለአሜሪካ ድምጽ ራዲዮ አዲሱ አበበ ነኝ። አዲሱን እናመሰግናለን። እኛም ከዚህ ከስቱዲዮ በሌላ በኩል ደግሞ አሌክዛንድሪያ ቨርጂኒያ ሲካሄድ የቆየውን አምስተኛው የመላ ኢትዮጵያውያን የስፖርት ማህበር ቁጥር አንድ ወይም ኤሳዋን ይባላል በአህጽሮት ከእንግሊዝኛ ስሙ ዝግጅት እንደ ቶሮንቶ በርካታ ሰዎች የተሰባሰቡበት አልነበረም። አርብ በተካሄደው የኢትዮጵያ ቀን ዝግጅት ላይ ሄኖክ ሰማግዜርና ሱራፊል ሽፈራው ተገኝተው ተሳታፊዎችና አዘጋጆችን ከመስራቾቹም አንዱ የሆኑትን አቶ አብነት ገብረ መስቀልንና ሌሎችንም አነጋግረዋል። አቶ አብነት አንተ በዩናይትድ ስቴትስ በኖርክባቸው ጊዜ ኢትዮጵያውያን ባህል፣ ሙዚቃ፣ ስፖርት፣ ህዝቡ አንድ እንዲሆን ስትሰራ ቆይተሃል። አሁን ወደ ኢትዮጵያ ከመግባት በፊት በነበረው ጊዜ፣ አሁን ተመልሰህ ስትመጣ ግን ካናዳ ዝግጅት አለ፣ ብዙ ሰውም ወደዛ ነው እየሄደ ያለው። እዚህ አነስ ያለ ቁጥር ያለው ሰው ቢሆንም ኢትዮጵያዊ ይሰባሰባል እና እንደዚህ መከፋፈሉን ስትመለከት፣ እንደው ለአንተ በግል ምን አይነት ስሜት ያሳለ ወለደ? አንደኛ አሁን ባለሁበት ደረጃ እኮራለሁ። ለምን የመጀመሪያ አላማዬ እግር ኳስ ከፖለቲካ ውጪ እንዲሆን ነበረ። ስንመሰረቱም ያንን ፌዴሬሽን ከሃይማኖት፣ ከጎሳ፣ ከፖለቲካ ውጪ በነፃነት ኢትዮጵያኖች መጥተው እንዲሰባሰቡ እንዲተባበሩና እንዲገናኙ የሳመር ጊዜያቸውን እዚህ አመተው እንዲያሳልፉ በማለት ላባችንን አፈሰን ገንዘባችንን አጠፍተን ብዙዎች በተለይ የመሰረትነው ሰዎች አላማችን ይሄ አልነበረም። መጨረሻ ላይ ከዚህ በፊት በሰባው ውስጥ በአንድ ወቅት ፖለቲካ ገብቶ ፉትቦሉን ውስጥ እንደ ጉም ተነው ጠፍቶ ነበር። እንደገና ነው በሰባ ስምንት በሰባ ዘጠኝ ላይ አመጣ ነው። በ84 እና በ85 ፌዴሬሽን መስልተን የቀጠል ነው። ይህ ነገር እንዳይሆን እኔ ራሴ አትላንት ላይ ሄጄ በመገኘት የኤስኤፍኤንኤ ስብሰባ ላይ በመገኘት ተማጥኛቸው ነበረ። እንደዚህ አይነት ነገር ይከፋፍለናል፣ ይሄን አንፈልግም። ከዚህ በፊት የደረሰውን ፖለቲካ ምን እንዳደረሰብን ምሳሌ በመስጠት ከዛ እንዲቆጠቡ ሞክሬ ነበር። ግን ያን ሲመኙ የነበረ የፖለቲካ ኃይል ሀይጃ ካድጎታል ለማለት ይችላለሁ። እና ያንን ወሰደ እኔ ወኩሬ त्याने बाहेर बो आज नसत सु ወደ ሰባ መቶ ሀምሳ ሚሊዮን ወጣቶች እና እዚህ በርካታ ቁጥሩ ማነሱ አለ። እዛም ቢሆን በአነሳ ቁጥር ነው ጀምረን ላይ የደረስነው። በአንድ ጊዜ ሮም አልተገነባችም። በአንድ ጊዜ ኤሳዋን አይገነባም። አመታት ይበዛሉ። በጣም ነው የምናመሰግነው። እኔም አመሰግናለሁ። አብረሽ እንዴት ነው? እግዚአብሔር ይመስገን፣ ደህና ነኝ። እንዴት ነው ዝግጅቱ ዛሬ ምን ይመስላል? ቤተሰብ ይዘህ ነው እዚህ ያለው። ደስ ይላል፣ በጣም ደስ ይላል። ብዙ ሰው ፋሚሊ ይዘህ የመጣ ሰው አለ። ጥሩ ነው በጊዜ እንደዚህ መሆኑን በጣም አሪፍ ነው። ለህፃናቶቹም ካልተራቸውን በደንብ እንዲያውቁ ምክንያት ይሆናል። ስለ ኢትዮጵያ ዛሬ ለምንድን ነው የመጣችው? ዋይድ ድካሚ ዛሬ We came here so we can have fun, watch the soccer game and listen to music. Is it fun? Really fun. Can I get a high five? Thank you. I'm I'm I'm to i ዝግጅቱ የተጀመረው ባለፈው እሑድ ጁላይ 3 2016 ነው። 18 ቡድኖች ተካፋይ ናቸው። ከተለያየ ስቴት ነው የመጡት። አንደኛው ቡድን አበበ ቢቂላ የሚባለው ከኢትዮጵያ ድረስ የመጣ ቡድን ነው። እንግዲህ የዚህ ዝግጅት ዓላማ ምንድን ነው? በዋሽንግተን ዲሲ አካባቢም ሆነ በሌሎች አካባቢዎች አሉ ኢትዮጵያውያንን እንደዚሁም በኢትዮጵያ የሚኖሩ ኢትዮጵያውያንን ማካታቸዋላ እንደምመለከተው ከሆነ ዓላማችሁ ምንድን ነው? ለማህበረሰቡ እንግል ያለው እንግዲህ ዓላማችን ኢትዮጵያኖችን ማሰባሰብ ነው። ኢትዮጵያኖችን ማሰባሰብ ሲባል በስፖርት አማካኝነት ከሃይማኖት፣ ከፖለቲካ፣ ከጎሳ ሌሎችም ከፋፋይ ከሆኑ ነገሮች ነጻ የሆነ ድርጅት ሆኖ ወጣት የሆኑትን ኢትዮጵያኖች አእምሯቸው በጥሩ ሁኔታ እንዲቀረስ ከመጥፎ መጥፎ ተግባር ተወግደው በኢትዮጵያዊነታቸው ኮርተው ኢትዮጵያ የሚለውን ነገር ባህላቸውን ምግባቸውን ሙዚቃቸውን ሁሉ የሚያኮራ በተለይ ባህሪ አንድነታችን ኢትዮጵያዊነታችን በጥሩ ሁኔታ እንዲንጸባረቅ ኢትዮጵያዊነት የሚኮራበት እንጂ የሚታፈርበት ነገር እንዳልሆነ እንዲገነዘቡ እና ጥሩ ዜጋ ለማፍራት። ስሜ ፋሲል አረጋ ይባላል። የምኖረው ዋሽንግተን ዲሲ አካባቢ ነው። ዛሬ እዚህ የመጣውን ኤሳዋን ከተመሰረተ ጀምሮ ብዙ ወሬዎች ይወሩ ነበርና ይሄ ኢትዮጵያን ሕዝብ እንዲከፋፍል ነገር ለማየት ነው የመጣሁትና ይሄ ከእንደዚህ ከመከፋፈል ከእንደዚህ ከመበታተል ያለውን ድክመት አስተካክሎ ደካማ ጎኑን አበጅቶ ኢትዮጵያዊነትን አንድ ማድረግ ነው እንጂ፣ እኔ አሁን ዛሬ እዚህ ቦታ ላይ ስመጣ ያየሁት የትግራይ ልማት ስብሰባ ወይም የኢህአዴጎች ጉባኤ ነው የመሰለኝ ጠቅላላ ማየው እስከ ዘፈኑ ጀምሮ ትግርኛ ነው። ግን ከዚህ በፊት አማርኛ ዘፈንም ነበር። ግን ይሄ ነገር የትም አያደርሰንም። ተቻችለን አንድ ሁነን ኢትዮጵያዊነታችንን ብናጠነክር ይሻላል። የዋሽንግተን ዲሲ አካባቢ ነው የምኖረው። ብዙ ሰው የለም እንደ ድሮ ከአመት ዓመት እየቀነሰን የሚሄደው እና ይሄንን የሆነበት ምክንያት ደግሞ አሁን ያለው የኢትዮጵያ መንግስትን የሚወክል ባንዴራ የለም በዛ ያለ ሰውም በዚህ ምክንያት ብዙ ቅሬታ ያለው ሰው ስላለ ለምን ኢትዮጵያ ባንዴራ እንደማያደርጉ አይገባኝም። ማለት አሁን ያለውን መንግስት የሚወክል ባንዴራ ማለት ነው። ሄኖክና ሱራፌልን ለዘገባዎቻ ለዘገባዎቻቸው እናመሰግናለን። ወደ ተከታዩ ርዕስ እናልፋለን። አፍሪካ ነክ ርዕሶች የአፍሪቃ ህብረት የአፍሪቃዊነት እምነት ወይም ማስተሳሰብ የሚለውን ዓላማ ለማሳካት ከነደፋቸው እቅዶች አንዱ የሆነውን ለመላ አፍሪቃውያን ዜጎች የሚያገለግል ፓስፖርት ለማውጣት ማቀዱን አስታወቀ ይላል። አፍሪቃ ነቀርሶች በዛሬው ዝግጅቱ ትናንት እሁድ በጀመረው የአፍሪቃ ህብረት ጉባኤ ላይ በማድረግ ይፋ በማድረግ ለአፍሪቃ ህብረት አባል መሪዎች ለውጭ ጉዳይ ሚኒስትሮችና ለሌሎች ከፍተኛ ባለስልጣኖችም ይሰጣል ተብሏል። ስለ እቅዱና ዓላማውን እንዲያብራሩልን የአፍሪካ ጉዳይ አጥኚ የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ተባባሪ ፕሮፌሰር ናቸው። የአፍሪቃ ነክ ርእሶች አዘጋጅና አቅራቢ አዳነች ፍሳዬ ነች። በመጀመሪያ ደረጃ ለጊዜውና ለትብብሮ በጣም እናመሰግናለን። ዶክተር አየለ በከሬ የአፍሪቃ ህብረት ፓን አፍሪካንዝም በሚለው አለማው መሰረት ለሁሉም የአፍሪቃ ዜጎች አንድ ፓስፖርት ለማውጣት ወይም ለመስጠት አስቧል እና በዚህ ላይ ያሉት አመለካከት ይንገሩን። የአፍሪካ ህብረት አፍሪካውያን በአፍሪካ ውስጥ ከአንድ ሀገር ወደ ሌላ ሀገር ነጻ እንቅስቃሴ እንዲኖራቸው አገሮች እንደ ልብ እንዲነጋገዱ ያንን በማሰብ ከዛ ብሎ ደግሞ ያው ውህደት እንዲመጣ፣ ትብብር እንዲመጣ በማሰብ ለመጀመሪያ ጊዜ ኪጋሊ ሩዋንዳ የአፍሪካን መሪዎች ስብሰባ ላይ ይሄ የጋራ ፓስፖርት የሚባል አስታውቋል እና ይሄ የሚወጣው ፓስፖርት እንግዲህ ዋናው አላማ በአሁኑ ጊዜ አፍሪካውያን እርስ በርሳቸው የሚያደርጉት ግንኙነትና እርስ በርሳቸው መጎበኛኘት በጣም የተወሰነ ነው። እና ያንን እንግዲህ ለመስበርና አፍሪካውያን ስራም ቢፈልጉ አገራቸው ካልተገኘ ወደ ሌላ አፍሪካ ሀገር የሚሄዱበት እንደ ልባቸው የሚዘዋወሩበት የሚያስችል ፓስፖርት ነው ማለት ነው። እና ይሄ እንግዲህ ፓስፖርት እነሱ እስካሁን በገለጹት የኤሌክትሮኒክ ይሆናል ማለት ነው። ወይ በአሻራ ወይ በአይን ኤሌክትሮኒክሊ ሬጂስተር ሊሆንና ይመዘገብና ከዛ በኋላ እንደ ልባቸው መሸጋገር ይችላሉ ማለት ነው። እንግዲህ ይሄ ሊሆን የሚችለው እስካሁን ባስታወቁት መሰረት በሁለት ሺህ አስራ ስምንት እንደ ፈረንጆቹ አቆጣጠር ማለት ነው። በሁለት ሺህ አስራ ስምንት ዓመተ ምህረት ነው። በሁለት ዓመታት በሁለት ዓመታት በሁለት ዓመታት ነው፣ ኪጋሊ ላይ፣ ሩዋንዳ ላይ አፍሪካን መሪዎች በሚሰበሰቡበት ጊዜ የሚያረጉት ምንድን ነው? ለመሪዎች ለውጭ ጉዳይ ሚኒስትሮች እና አፍሪካን ወክለው አዲስ አበባ ላይ ላሉት ቋሚ ተጠሪዎች፣ ለእነሱ ይሄ የኤሌክትሮኒክ ፓስፖርት ይወጣል ማለት ነው፣ ይሰጣቸዋል ማለት ነው። እንግዲህ ከዛ በኋላ ነው ወደ ዜጎች የሚተላለፈው የሚሄደው ማለት ነው። እንግዲህ ዜጎቹ ይሄንን የኤሌክትሮኒክ ፓስፖርት በእጃቸው አድርገው ከቦታ ቦታ ለመዘዋወር ሊያስችላቸው የሚችለው ምንድን ነው? እያንዳንዱ የአፍሪካ ህብረት አባል የሆኑት ሀገሮች ይሄንን አፍሪካ ህብረት ያወጣውን ፓስፖርት እንቀበላለን ብለው በየፓርላማቸው በየመንግስታቸው ሲያጸድቁትና ሲቀበሉት ነው ማለት ነው። ጉባኤው ላይ ሀሳቡ ከቀረበ በኋላ እና የተባለው ለባለስልጣኖች፣ ለአገር መሪዎች ከተሰጠ በኋላ ሰነዱ ከዛ በኋላ ነው እንግዲህ በተግባርም ላይ ለማዋል የሚሞከረው ማለት ነው። አዎ ይሄ እንግዲህ ሰነድ ሉዓላዊነትን የሚመለከት ስለሆነ እያንዳንዱ ሀገር ይሄ የቀረበውን ሰነድ ተቀብሎ አጽድቆ ማወጅ አለበት። በአሁኑ ጊዜ አዲስ አበባ አፍሪካ ሕብረት ውስጥ የሚሰሩት ይሄንን የኤሌክትሮኒክ ፓስፖርት በእጃቸው አለ እና አዲስ ነገር አይደለም። በነገራችን ላይ ሀሳቡ የመጣው በአስራ ዘጠኝ መቶ ሰማንያ አንድ የኤሮፓውያን አቆጣጠር ሌጎስ ላይ በተደረገ ስብሰባ ነው። የሌጎስ ፕላን ኦፍ አክሽን ተብሎ ያኔ ለንግዶች በአፍሪካ እርስ በርሳቸው ንግድ በሰፊውን ሊያካሄዱ የሚችሉት የቪዛ ጥያቄ ከአንዱ ሀገር ወደ ሌላ ሲኬድ የሚያስፈልገውን ቪዛ ሳያስፈልግ ሲቀር ነው የሚል በአስራ ዘጠኝ መቶ ሰማኒያ ወጣ። ከዛም ደግሞ የአቡጃ ትሪቲ የሚባል አለ በአስራ ዘጠኝ መቶ ዘጠና አንድ እንደ ኤውሮፓውያን አቆጣጠር የወጣ ያም ጊዜ ይሄ ሀሳብ ተገፍቷል። ከዛ በኋላም ደግሞ የአፍሪካ የልማት ባንክ በጣም አስፈላጊ ስለሆነ ሰዎች ከአንድ አፍሪካ ሀገር ወደ ሌላ አፍሪካ ሀገር በሚዘዋወሩበት ጊዜ የሚጠየቁት ቪዛ አላስፈላጊ ነው፣ ንግድን፣ የህዝብን እንቅስቃሴ ይገታል በሚል በጣም በጣም የሚደግፍ እና የሚገፋፋ ድርጅት ባንኩ ነው። ሌላው ደግሞ ቁም ነገር ምንድን ነው? በየአካባቢው ያሉትን የኢኮኖሚያዊ ህብረቶችን በምንወስድበት ጊዜ ለምሳሌ የምዕራብ አፍሪካው የኢኮኖሚ ህብረት የደቡብ አፍሪካው የኢኮኖሚ ህብረት፣ የምስራቅ አፍሪካን ኢኮኖሚ ህብረትን በምንወስድበት ጊዜ በእነዚህ ሪጅኖች ውስጥ ያሉት ሀገሮች ቪዛ አያስፈልጋቸውም። የሌለው እንግዲህ አፍሪካ ቀንድ፣ ሰሜን አፍሪካ ነው እንጂ እነዛ ጋር አለ። ይሄ እንግዲህ ምንድን ነው የሚያደርገው? ያንን ዝውውር በጠቅላላ አህጉራዊ ያደርገዋል ማለት ነው። ይሄንን የኤሌክትሮኒክ ፓስፖርት የያዘ ሰው አንድ አገር ሲደርስ ማለት አፍሪካ ውስጥ ወዲያው የሰላሳ ቀን ፈቃድ ይሰጠዋል ማለት ነው። እንደ ልቡ የትም ሊሄድ ሊዘዋወር። በነገራችን ላይ ይሄን ነገርን ጠቃሚነቱን ተረድተው በተለይም አሁን ለምሳሌ ሩዋንዳን ብትወስጂ፣ ሞሪሸስን ብትወስጂ፣ ሴሽለስ ደሴትን ብትወስጂ፣ ጋናን ብትወስጂ እነሱ ይሄ አፍሪካውያን አለ ቪዛ ወደ ሀገራቸውን ቢመጡ የሚያደርግ ፖሊሲ ኦልሬዲ አውጥተዋል። በተለይ ሩዋንዳ ይሄን ማንንም አፍሪካውያን ቪዛ አትጠይቅም። ስለማትጠይቅ ብዙ አፍሪካውያኖች በተለይ የተማሩ አፍሪካውያኖች ወደ ሩዋንዳ መሄድ ጀምረዋል። ሌላውን ደግሞ ምንድን ነው አፍሪካውያን እንደልባቸው ከአንድ ሀገር ወደ ሌላ ሀገር ለመሄድ ከቻሉ ማለት አፍሪካ ውስጥ ሜዲትራንያንን አልፈው ወደ አውሮፓ ከብዙ አሰቃቂ አደጋ በመጋፈጥ የሚያደርጉትን ሽግግር የሚያደርጉትን ሂደት ሊቀንሰው ይችላል ማለት ነው። በሌላ አንጻር የወሰድን እንግዲህ እንደሆነ ይሄ እንግዲህ ጥቅሙ ጥቅሙን ነው የተነጋገርነው። እንግዲህ ይሄ ኤሌክትሮኒክ ፓስፖርት በአንዱ እጅ ለመግባት ያ ሰው በመጀመሪያ ደረጃ የአንዱ የራሱ የዜግነቱ ያለበት ሀገር መታወቂያ ያስፈልገዋል ማለት ነው። የሚገርምሽ ነገር በአሁኑ ጊዜ እስከ አርባ ከመቶ የሚሆኑት አፍሪካውያን አፍሪካ ውስጥ መታወቂያ ወረቀት የላቸው። ለምሳሌ አንድ ቦታ ጦርነት፣ እርስ በርስ ጦርነት ወይም አንድ አይነት ክራይሲስ በሚመጣበት ጊዜ ህዝቡ እንዳለ ግልብጥ ብሎ ወደ ጎረቤት ሀገር ይሄዳል። ገና ህዝቡን አላደራጀ ነውም እ መታወቂያ ወረቀት አልሰጠ ነውም እና እንግዲህ ያንን ፓስፖርት ለማግኘት የሚያስፈልጉትን መስፈርቶች ለማሟላት አስቸጋሪ ይሆናል ማለት ነው። ይሄንን ፓስፖርት ተጠቅማ አፍሪካ ውስጥ ህዝቡ እንደ ልቡ ከቦታ ቦታ ሊዘዋወር የሚችለው በአሁኑ ጊዜ ያሉት ሀገሮች ያላቸው የፖለቲካ ስርዓት፣ የኢኮኖሚ ስርዓት እንደው በአንጻራዊ የተረጋጋ ሲሆን ነው ማለት ነው ያልተረጋጋ ከሆነና ጭንቀት፣ ውጥረት ውስጥ ካሉ ይሄንን እንደ ቅድሚያ አይተው ስራ ላይ አውልታል ለማለት በጣም ያስቸግራል ማለት ነው። አድማጮች፣ የአፍሪካ ህብረት ለመላ አፍሪካውያን ዜጎች የሚሆን ፓስፖርት ለማውጣት ማቀዱን አስመልክቶ የተጀመረው ማብራሪያ ሁለተኛና የመጨረሻ ክፍል በመጪው ሰኞ ይቀርባል። ተከታተሉን። አድማጮች ለምሽቱ ያልነውንም በዚሁ መዝጋታችን ነው። ሰዓታችን እያበቃ ነው። ያስተናገድናችኋሉ አሉላ ከበደና እኔም ሰሎሞን አባተንን። ብርሃን ኃይሉ ፕሮግራሙን መርታለች። ዋና ዘጋጀዋ ትዝታ በላቸውና ከቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ታዲያ ነገ ማክሰኞ ከምሽሶ ሰዓት ላይ ስንቀጣጠር በዜማ ይሆናል የምንሰናበተው ምን መረክልን ይሆናል ላ ሰጥ ሙዚቃ ይናገር የጥላሁን ገሰሰን ፈልጌ አስፈልጌ ይጫወታል። አንተ ነህ አንተ ነህ ወርቆ አግዘን kaami singa saarya yoha asli ta pal ke jang wala ka awa yakaami singa saarya yoha jote kwa jana na kha kana jote kwa jana na gado na aaya wa sangro chatna aaya chatna ayoha sangro aaya chatna Thank you